ጥያቄ አርባ ተወኩልን በአላህ ላይ ማድረግ ማለት ምን ማለት ነው? መልስ፣ ተገቢውን ሰበብ ከማድረስ ጋር ጥቅሞችን ለማምጣት እና ጉዳትን ለመመከት በላቀው አላህ ላይ መመካት ማለት ነው። የላቀው አላህ እንዲህ ብሏል፣ ወመን የተወከል ዐላ ላሂ ፈሁወ ሐስቡህ። በአላህ ላይ የሚጠጋ ሰው እርሱ በቂ ነው። صوره الطلاق سوست مالتم ليلا صحيح فلقو لقو بك